ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው ጤና ይስጥልን እንደምናመሻችሁ የማክሰኞ ሚያዝያ 28 2006 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ በምሽቱ ዝግጅት

በኦሮሚያ ክልል በተማሪዎች ተቃውሞ ጀምሮ እየተስፋፋ ያለውን የተቃውሞ ሰልፍ ለመበተን የጸጥታ ኃይሎች ባለፈው አንድ ሳምንት ውስጥ የወሰዷቸው እርምጃዎችን የተቃዋሚ ፓርቲዎች አውግዘዋል። የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ በክልሉ ጸጥታ እንዲሰፍን ጠይቀው የደረሱትን ጉዳቶች አሳዛኝ ሲሉ ገልጸዋል። በመጀመሪያ ደረጃ

ይሄ መምጣት የሌለበት ነው። ህይወትም ንብረትም መጥፋት በጣም የሚያሳዝን ነው። መንግስት ማገኔታውን ገልጸዋል። እኔም በቦታው ደርሼ አይቻለሁ፣ አዝኛለሁ። በሌላ ዜና በኢትዮጵያ የሶስት ቀናት የሥራ ጉብኝታቸውን በዛሬው ዕለት ያጠናቀቁት የቻይናው ጠቅላይ ሚኒስትር ሊ ከን ቻንግ ከኢትዮጵያ ጋር ሀገራቸው የያዘቻቸውን ስድስት የትብብር መስኮች ይፋ አድርገዋል። በዚህ ላይ የባለሙያ ማብራሪያ ይዘናል።

ዋናው የአፍሪካ ላላት የማዋላዊ እጥረት ላይ በ2020 ወደ 400 ቢሊዮን ደራ ንግዱ ወደ 400 ቢሊዮን ደረጃ እንደርስ በጥፍ አድርጎ ማለት ነው። በጥፍ አድርጎ ለመሄድ 200 ቢሊዮን ነው። አዎ ወደ 400 ለማድረግ እሱን ታርጌት አድርጓል። ጀላል አብዱላጢፍ የዓለም አቀፍ ልማት ባለሙያ ናቸው። ማብራሪያውን የሚሰጡን ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። ደሳሌ መኮንን ዝግጅታችንን ይመራል። አሁን የዕለቱን የዓለም ዜናዎች ቆንጅታዬ ታሰማናለች።

ጤና ይስጥልኝ እንደምን አመሻችኋል

ዩናይትድ ስቴትስና ጅቡቲ በአፍሪካ ቀንድ ለሚገኘውና ዋይት ሀውስ በጸረ ሽብርተኛ ጦርነቱ ወሳኝ አካል ላለው የዩናይትድ ስቴትስ የጦር ሰፈር ለአስር አመታት የሚቆይ አዲስ ውል ተፈራርመዋል። የውሉም መፈረም ፕሬዚደንት ባራክ ኦባማ ትናንት ሰኞ በዋይት ሀውስ የጅቡቲውን ፕሬዚደንት ኢስማኤል ኦማር ጌሌን ተቀብለው ባነጋገሩበት ስብሰባ ላይ አስታውቋል። ጅቡቲ ላይ የሚገኝ የጦር ሰፈር ዩናይትድ ስቴትስ በአፍሪካ ቀንድ ለምትጫወተው ሚና ወሳኝና ልዩ አስተዋጽኦ

ያለው ነው ብለዋል ፕሬዚደንት ኦባማ። ሚስተር ጌሌ በበኩላቸው ፕሬዚደንት ኦባማን የጅቡቲን የጤና ጥበቃ ትምህርትና የምግብ ዋስትናን ጨምሮ ስለ አፍሪካ ልማት ያለው ትራዕይ በማለት ሚስተር ኦባማን አመስግነዋል። ሆኖም ፕሬዚደንት ኦባማ

በጅቡቲ ሰዎችን በሕገወጥ መንገድ የማሸጋገር ችግር አሁንም አሳሳቢ እንደሆነ ነው ብለዋል። በሰብአዊ መብት ጉዳዮች ዙሪያም ዩናይትድ ስቴትስ ጅቡቲን ማነጋገሯን ትቀጥላለች ብለዋል ፕሬዚደንቱ። ፍሪደም ሀውስ የተባለው ድርጅት ያቺን ሀገር ነጻ ያልሆነች ሲል ነው የፈረጃት።

የተባበሩት መንግስታት ድርጅት ዋና ጸሀፊ ባንኪ ሙን አንድ ነጥብ ሁለት ሚሊዮን ዜጎችን ለስደት የዳረገው ብጥብጥ እንዲቆም ግፊት ሊያደርጉ ወደ ደቡብ ሱዳን ተጉዘዋል። ዛሬ ማክሰኞ ደቡብ ሱዳኗ ዋና ከተማ ጁባ የገቡት የተባበሩት መንግስታቱ ዋና ጸሀፊ ከፕሬዝደንት ሳልቫ ኪር ጋር የተነጋገሩ ሲሆን ፕሬዝደንቱም ከአማጽያኑ መሪ ከሪያክ ማቻር ጋር ተገናኝተው ለመነጋገር ያላቸውን ቁርጠኝነት በድጋሚ ገልጸዋል ሲል በዚያ ያለው የተባበሩት መንግስታት ተልእኮ አስታውቋል።

ሚስተር ባን ቶም ፒንግ የሚባለው ስፍራ ያለውን

የተባበሩት መንግስታት ድርጅት ሚሽን ሰፈር የጎበኙ ሲሆን ግጭቱን ሸሽተው በዚያ የተጠለሉትን በሺዎች የተቆጠሩ ሰላማዊ ሰልፎች ሰላማዊ ሰዎች የማህበረሰብ መሪዎቻቸውን አነጋግረዋል። ሚስተር ባን ወደዚያ የሄዱት ትናንት ሰኞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የደቡብ ሱዳን መንግስትና አማጽያኑ የሰላም ድርድር ለማካሄድ ቁርጠኛ ካልሆኑ እቀባና ሌላ መዘዝ ይከተላል

ሲሉ ባስጠነቀቁ በማግስቱ መሆኑ ነው። ሁለቱ ወገኖች ባለፈው ጥር ወር የተኩስ አቁም ውል ይፈራረሙ እንጂ ውጊያው እስካሁን ድረስ እንዳላባራ ይታወቃል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር እንዳለው ካለፈው ቅዳሜ ወዲህ አስራ አንድ ሺህ ደቡብ ሱዳናውያን በአፐር ናይል ክፍለ ሀገር በመንግስቱና በአማጽያኑ ኃይሎች መካከል እየተካሄደ ያለውን ውጊያ ሸሽተው ወደ ኢትዮጵያ ተሰደዋል።

ዩናይትድ ስቴትስ በመቶዎች የተቆጠሩ ልጃገረዶች በጽንፈኛ እስላማዊ በቦኮ ሀራም ለተጠለፉባት ለናይጄሪያ እነዚህን ልጆች ለማግኘት በተያዘው ፍለጋ እንደምትረዳ አስታውቃለች። የዋይት ሀውስ ቃል አቀባይ ጄ ካርኒ ትናንት በሰጡት ቃል

የሚሰጠው የጸረ ሽብርተኝነት እገዛ በመረጃ ቅብብሎች የሀገሪቱን የምርመራና ክትትል አቅም በመገንባት ዘርፍ እንደሚሆን አስረድተዋል። በመቶዎች የተቆጠሩት ልጃገረዶች ተጠልፈው የተወሰዱት እንደ ኤሮፓውያን ሚያዝያ አስራ አራት ቀን ሲሆን የናይጄሪያ መንግስት ከመካከላቸው ጥቂቶቹ ከጠላፊዎቻቸው እጅ አምለጠዋል ብሏል። ሁለት መቶ ሰባ ስድስቱ ግን እስካሁን ያሉበት አይታወቅም።

የግብጽ የቀድሞ የጦር ኃይሎች አዛዥ አብደልፋታህ ኤልሲሲ በሚቀጥለው ወር በሚካሄደው ፕሬዝደንታዊ ምርጫ ካሸነፍኩ እስልምና አክራሪው ወንድማማችነት ቡድን በሀገሪቱ ቦታ በሀገሪቱ ስፍራ አይኖረውም ሲሉ ተናገሩ። ብዛት ያለው ደጋፊ ያላቸው ኤልሲሲ ትናንት ሰኞ በተሰራጨ ቃለ መጠይቃቸው ወንድማማችነት ቡድንና ከስልጣን የተወገዱት ፕሬዝደንት ሞሀመድ ሞርሲ አልቆላቸዋል ነው ያሉት።

ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በኦሮሚያ ክልል በተማሪዎች እንቅስቃሴ ተጀምሮ በፍጥነት እየተስፋፉ ያሉትን የተቃውሞ ሰልፎች ለመበተን የኢትዮጵያ መንግስት እየወሰደ ያለው እርምጃ ተገቢ አይደለም ሲል አንድነት ለፍትህና ለዴሞክራሲ ፓርቲ አስታወቀ።

እስራትና ግድያው በፍጥነት ይቆም ዘንድ ፓርቲው ጥሪ አስተላልፏል። በሳምንቱ መጨረሻ አንድነት በአዲስ አበባ ባሰናዳው የእሪታ ሰላማዊ ሰልፍ ማህበረሰቡ መሰረታዊ የውሃ መብራትና የስልክ ችግሮችን ጨምሮ እስከ ሰፊ የመልካም አስተዳደር ሙስናና የዴሞክራሲ መብቶችን የያዘ የተቃውሞ ሰልፍ ነበር። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።

አንድነት ለዲሞክራሲና ለፍትህ ፓርቲ ትናንት ባካሄደው የተቃውሞ ሰላማዊ ሰልፍ የመዝጊያ ንግግሩን ያደረጉት የፓርቲው ፕሬዚዳንት አቶ ግዛቸው ሽፈራው የአዲስ አበባ መስተዳድር መሰረታዊ አገልግሎቶችን ማለትም የውሃ፣ የመብራትና የመጓጓዣ እንዲሁም የመሳሰሉትን አገልግሎቶችን ለነዋሪው ማቅረብ እንደተሳነው ገልጸዋል።

የዚህም ምንጩ የኢህአዴግ መንግስት የህዝብ ተሳትፎን ያገደ የልማት ፖሊሲ እንደሆነም በመጠቆም ልማትና ዲሞክራሲ ቁርኝት እንዳላቸው አመላክተዋል። ሰሞኑን በኦሮሚያ ክልል በሚገኙ ዩኒቨርሲቲዎችና ነዋሪዎች ህዝቡ ጥያቄ በማቅረቡ አላግባብ በመንግስት የጸጥታ ኃይሎች የኃይል እርምጃ ተወስደዋል ሲሉም አቶ ግዛቸው ሽፈራው ድርጊቱን ፓርቲያቸው በጽኑ እንደሚያወግዘው ገልጸዋል።

ገለልተኛ አጣሪ ኮሚሽን ተቋቁሞም ጉዳዩን እንዲያጣራና በአጥፊዎች ላይ ህጋዊ እርምጃ እንዲወሰድም አቶ ግዛቸው የፓርቲያቸውን ጥሪ አቅርበዋል። የኢህአዴግ መንግስት የፍትህ ስርዓት ነው ያሉትንም በመንቀፍ ለዴሞክራሲና ለሰብአዊ መብቶች እንዲሁም ለሰላማዊ ትግል የቆሙ ናቸው ያሏቸውንና ተፈርዶባቸው በእስር ቤት የሚገኙ የተለያዩ የፓርቲዎች አባላትንና ጋዜጠኞችን መንግስት በአስቸኳይ እንዲፈታቸው ጠይቀዋል።

ካለፉት ጥቂት ሳምንታት ወዲህ ፖሊስ ለሰብአዊ መብቶች ቆመናል ከሚሉ የውጭ ኃይሎች ጋር በሀሳብና በገንዘብ በመተባበር በሀገሪቱ ትርምስ ሊፈጥሩ እየሰሩ እንደሆኑ እጠረጥራቸዋለሁ ያላቸውን ሶስት ጋዜጠኞችና ስድስት ጦማርያን መንግስት በአስቸኳይ እንዲፈታቸው አቶ ግዛቸው ሽፈራው ጠይቀዋል። ሰላማዊ ሰልፉ ትናንት ረፋዱ ላይ ቀበና አካባቢ ከሚገኘው የአንድነት ጽህፈት ቤት ተነስቶ

በአድዋ አደባባይ አድርጎ ሲግናል እየተባለ ወደሚጠራው አካባቢ በመሄድ ቀበሌ 28 ሜዳ ወደተባለው ስፍራ በመጓዝ ተጠቃሏል። በሰልፉ ላይ በብዙ ሺዎች የሚቆጠር ህዝብ የተገኘ ሲሆን ኢትዮጵያን ማዋረድ ይቁም፣ በኦሮሞ ተማሪዎች ላይ የተወሰደውን እርምጃ እናወግዛለን፣ ብሔረሰቦችን እርስ በርስ በማጋጨት ስልጣንን ማራዘም አይቻልም የሚሉና ሌሎች አያሌ የሰሌዳ መፈክሮች ሰልፈኛው ይዞ እየተመመ ይፈክራቸው ነበረ።

መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከዚሁ ጋር በተያያዘ የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ተቃውሞ ያሰሙ አንዳንድ የኦሮሞ ተማሪዎች በመንግስት ኃይሎች መገደላቸው ስህተት ነው ብለዋል።

ተቃዋሚዎቹ ተገቢ ጥያቄ እንዳነሱ ጠቅሰው ሰላማዊ ሰልፍ ማድረግም ህገ መንግስታዊ መብት መሆኑን የጠቀሱት አባዱላ ተማሪዎቹ ግን ሰልፍ ለማድረግ መንግስት የሚጠይቀውን መስፈርት አላሟሉም ብለዋል። በተለይም ብዙ ሰዎች በተገደሉበት በአምቦ ከተማ ተማሪዎች ያልሆኑ ያሏቸው ሰልፉን በማቀላቀል ንብረት በማውደማቸው መንግስት እርምጃ ለመውሰድ መገደዱን ገልጸዋል።

ከአፈ ጉባኤ አባዱላ ገመዳ ጋር የተደረገ ቃለ ምልልስ የመጀመሪያው ክፍል ቀጥሎ ይቀርባል። ያነጋገረቻቸው ትዝታ በላቸው ናት። የኢትዮጵያ ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ ስለ ትብብሮ በጣም አመሰግናለሁ። እንደሚታወቀው ሰሞኑን በኦሮሚያ ክልላዊ መንግስት ውስጥ በተካሄደ ተቃውሞ ሰልፍ በጣም ብዙ ሰዎች ሞተዋል። ተቃውሞ ሰልፉ የተካሄደው

በተማሪዎች ነው። ባልታጠቁ ተማሪዎች ነገር ግን በሮቤ በአምቦ በጅማ በነቀምቴ በመደወላቡ ሰዎች መገደላቸው ተነግሯል። መንግስትም ራሱ ሐሙስ ዕለት ባወጣው መግለጫ እስከ አስር ሰዎች መገደላቸውን አምኗል። መጀመሪያ በዚህ ላይ የሚሰጡን መልስ ምንድን ነው? እውነት ነው በክልላችን ባሉት በኦሮሚያ ክልል ባሉት ዩኒቨርሲቲዎች

የተነሳ የተቃውሞ ጥያቄ አለ። ጥያቄ የተነሳው ከፍንፍኔ ዙሪያ ኦሮሚያ ዞን እና የአዲስ አበባ የማስተር ፕላን የጋራ ማስተር ፕላን የእድገት ማስተር ፕላንን በሚመለከት የተነሳ የተቃውሞ ጥያቄ ነው። በሁሉም አካባቢ በተለይ ተማሪዎች ያነሱት ጥያቄ ፍታዊና ህጋዊ ነው። እነዚህ ፍታዊና ህጋዊ ጥያቄዎችንም በየአካባቢ ያሉት የዩኒቨርሲቲ አስተዳደር ይሁን በአካባቢ ያሉት አስተዳደሮች ለመመለስ ጥረት አድርገዋል።

ጉዳዩን በቅርብ ይከታተሉ የነበሩ የመንግስት ኃላፊዎችም በጉዳዩ ሂደት ላይ ማብራሪያ ለመስጠት ሞክረዋል። ይሁንና አንዳንድ ቦታ ተማሪዎቹ ጠየቁ በቂ መልስ አላገኘንም አሉ። ወደ በላይ አካልም ጥያቄያቸው እንደሄደላቸው ጠየቁ። ግን ደግሞ ያ ከመምጣቱ በፊት ወደ ሰልፍ ነው የወጡት። እንግዲህ የሰላማዊ ሰልፍ የመውጣት ህገ መንግስታዊ መብት ነው። ማንም ዜጋ ሰላማዊ ሰልፍ የመውጣት መብት አለው።

ይሄ በህገ መንግስት የተቀመጠ ነው። ይሄ እንደተጠበቀው ሆኖ ሰላማዊ ሰልፍ ሲወጣ አስቀድሞ ማሳወቅ እንዳለበት ይደነግጋል። ይሄ የሚሆነው ለምንድን ነው? አንደኛ በአካባቢ ያለው የመንግስት አስተዳደር ለወጣው ሰላማዊ ሰልፍ አልፈኛው አንድም ጉዳት እንዳይደርስበት ኃላፊነት እንዲወስድ ነው። ሁለተኛ ደግሞ ሰላማዊ ሰልፉን ያቀናበረውም በሌላው ዜጋ ንብረትና ህይወት ላይ ጉዳት እንዳይደርስ

የራሱን ኃላፊነት እንዲወስድ ነው። እነዚህ ሁለቱ ካልመጡ ችግር ሊከሰት እንደሚችል በሀገራችንም በሌላው ዲሞክራሲያዊና ያደጉ ሀገሮች አይደረግም። ይሄን የሆነው መጀመሪያ ያነሱት ተማሪዎች ጥያቄያቸው ፍታ የሆነው ግን ደግሞ ሰላማዊ ሰልፉን የህጎቹን ተከትሎ የአለሜት ችግር ያጋጠመበትና በውጪ በውጭ በሀይል ፍቃድ ያማሳወቅ ያ ዝግጅት ሳይደረግ በሀይል ስለተወጣ ከተማ ላይ በንብረት ላይ የደረሰ ኪሳራ አለ።

ይህንን ወደ ላቅ ክሳራ እንዳይደርስ የጸጥታ ኃይሎች ለመከላከል ያደረጓቸው ሙከራዎች አሉ። እንደ ማንኛውም የሰላማዊ ሰልፍ አድማ ለመበተን ሰላም ሰልፍ ለመበተን የተጠቀሙባቸው የሰላም ሰልፍ መበተኛ የጭስና የውኃ አለ። ይህም አልፎ ጉዳዩ እየከፋ ሲሄድ ለህይወት መጥፋትና ሌሎችም ጉዳዮች ችግር

ምክንያት የሆነበት ሁኔታ አለና እንደዚህ ነው። እሺ፣ ባዱላ ገመዳ የተማሪዎቹ ጥያቄ ፍትሀዊና ህጋዊ ነው ብለዋል። ሰላማዊ ሰልፍ ደግሞ በህገ መንግስቱ የተቀመጠ መብት ነው ብለዋል። ሰላማዊ ሰልፍ ማድረግ የሚፈልግ የመንግስት አካላትን ማሳወቅ ነው ብለዋል። ነገር ግን የታጠቁ ሀይሎች አጋዚ የሚባለው ሀይል እንዲሁም የፌዴራል ሀይል

ሄዶ ልጆቹ ላይ ተኩስ እንደከፈተ በዚህም ምክንያት የማይተካ ህይወት እንደተሰዋ ነውና የሚነገረው። ጥያቄያቸው ትክክለኛ እስከሆነ ድረስ ለዚህ ግድያ ምን መልስ ይሰጡናል? በመጀመሪያ ደረጃ ይሄ መምጣት ያሌለበት ነው። ህይወትን፣ ንብረትን መጥፋት በጣም የሚያሳዝን ነው። መንግስት ማዘኔታውን ገልጸዋል። እኔም በቦታው ደርሼ አይቻለሁ፣ አዝኛለሁ። መሆን ያል የማይገባ ጉዳይ ነው። ሁለተኛ በቦታው

ባህል ለመመለስ ወይም ደግሞ በታጠ ጥይት ለመመለስ አይደለም ዝግጅቱ ለምሳሌ አንድ ምሳሌ ብቻ ለማንሳት ሞክር የአድማ በታኝ የፌዴራል ፖሊስ የደረሰው ከሞላ ጎደል ሁሉ ተሽከርካሪዎች ከተቃጠሉ በኋላ ማታ ነው ማለት አስራ አንድ ሰአት ከአስራ አንድ ሰአት በኋላ ባለው ጊዜ ነው የደረሰው እና ሁኔታው እየገፋ ሲሄድ ሁኔታው ቃጠሎ እየሰፋ ሲሄድ ሰራው እየከፋ ሲሄድ ነው የክልሉ መንግስት የፌዴራል መንግስትን ጠይቆ ይሄ ነገር የከፋ ህይወት ሊያጠፋ ስለሚችል ጸጥታ

መቆጣ- የሚቆጣጠር ኃይል መግባት አለበት ተብሎ የጠየቀው ተማሪዎቹ መኪናዎችን ሲያቃጥሉ ነበር ነው የሚሉኝ። እንግዲህ በአምቦ ከተማ በመጀመሪያ ደረጃ እነዛ ቅድመ የማሳወቀ ምናምን ያልናቸው ነገሮች ባለመፈጸማቸው አስፈላጊው ቅድመ ዝግጅት ባለመደረጉ ተማሪዎቹ ቅድም በግቢያቸው ውስጥ የመጨረሻውን ጥንቃቄ አድርገው የወጡ ቢሆንም ከውጭ ግን ከተማሪ ውጭ የተቀላቀለ ብዙ ኃይል አለ። ዘረፋ ፍላጎት ያለው ሌላ የማውደም ፍላጎት ያለው ሌላ ብዙ ነገር ተቀላቅሏል። ከተቀላቀለ በኋላ

ለምሳሌ በአምቦ አንድ ሆቴል ሙሉ ለሙሉ ተዘርፏል፣ ወድሟል። የአበቦች መታፈሪያ የሚባል ሆቴል ተዘርፏል። ተማሪ ሊያደርግ የማይችላቸው ነገሮች ተፈጽመዋል። ሆቴል ውስጥ የነበሩት የቱሪስትና የሌሎች መኪናዎች በሙሉ ተቃጥለዋል። እንደዚሁም ልማት፣ የኮንስትራክሽን ባንክ ተቃጥሏል። የፍርድ ቤት ምዕራብ ሸዋ ፍርድ ቤት ዶክመንቶቹና ፍርድ ቤቱ ራሱ ተቃጥሏል። ይሄ ጉዳይ እንደውም ከዛ አልፎ ተማሪ ነው ብሎ ለመገምገምና ለመደምደም የማያስችል ከጥበቃ ኃይሎችና ከሌላም ትጥቅመ ማምጣት

ወደ ትጥቅም የዞረበትና ቶክሲም የተጀመረበት ሁኔታ ተከስቷል። ይሄ ነገር ሄዶ ሄዶ ብዙ ህይወት፣ ብዙ ንብረት፣ ብዙ ሰላማዊ ህዝብ ያለበት ከተማ ስለሆነ፣ ህጻን፣ አሮጊት፣ ሽማግሌ ያለበት ከተማ ስለሆነ መንግስት ኃላፊነት አለበት። መንግስት ኃላፊነቱን ለመወጣት ሌላ ቀርቶ የእነዚህ ሰላማዊ ሰልፍ በኃይል የወጡ ቢሆንም ከዛ በፊት ያለውን ቅድመ ሁኔታ ያላሟሉ ቢሆንም አደጋ ሊደርስባቸው አይገባም። ምንም ነገር ጉዳት ሊደርስባቸው አይገባም። ስለዚህ መንግስት የሚፈልገው ማለት

ማድረግ የሚችለውን አድርጎ መቆጣጠር ይኖርበታል። ይሄ በመሆኑ ነው እነዚህ ነገሮች ወደ ጥፋት ወደ ሌላ ወደ ሌላ እያመሩ ይሄዱ።

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ወደ ሌላ ዘገባ እንሸጋገርና በቀጣዮቹ ዓመታት ከአፍሪካ ጋር የሚኖራቸውን ግንኙነት ያብራሩት የቻይናው ጠቅላይ ሚኒስትር ሊከን ቻንግ ከኢትዮጵያ ጋር ሀገራቸው የያዘቻቸውን ስድስት የትብብር መስኮች ይፋ አድርገዋል። በኢትዮጵያ የሥራ ጉብኝታቸውን በዛሬው ዕለት ያጠናቀቁት የቻይናው ጠቅላይ ሚኒስትር

የኢትዮጵያን የኢንዱስትሪ ልማት ለማቀላጠፍ የልምድና የገንዘብ ድጋፍም ይፋ አድርገዋል። በትናንትናው ዕለት በአፍሪካ ህብረት አዳራሽ ያደረጉትን ንግግር የተከታተሉ የዓለም አቀፍ ባለሙያ ጀላድ አብዴላጢፍን ያነጋገረው እስክንድር ፍሬው ተከታዩን ዘገባ አልኳል። የቻይናው ጠቅላይ ሚኒስትር ሊከቻ ትናንት በአፍሪካ ህብረት አዳራሽ ያደረጉት ንግግር ሀገራቸው ከአህጉሪቱ ጋር የሚኖራትን የትብብር ግንኙነት በተለያዩ ዘርፎች ከፋፍሎ ያቀረበ ነው።

በቻይናና በአፍሪካ መካከል ያለውን የንግድ ልውውጥ ማሳደግ፣ አህጉሪቱ ወደ ኢንዱስትሪ የምታደርገውን ሽግግር ማገዝ፣ ለድህነት ቅነሳ ድጋፍ ማድረግና የመሳሰሉት በጠቅላይ ሚኒስትር ሊ ንግግር ከተጠቀሱት የትብብር ዘርፎች መካከል ናቸው። በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዩኤንሲኤ የዓለም አቀፍ ልማት ባለሙያ ጀላል አብዱላጢፍ

ንግግሩ ትልቅ ግምት የሚሰጠው መሆኑን ይናገራሉ ኢሲኤን ወክሎ ሳይሆን የራሴ ሀሳብ ነው ሚሰጠው የቻይናው ጠቅላይ ሚኒስትር ያደረጉትን ንግግር እንዳጠናቀቁ ነው ከእርስዎ ጋር እየተነጋገርኩ ያለሁት ምን አዲስ ነገር ይዘው መጡ በእርሶ እምነት በተለይ ስድስት ነጥቦች ብለው የጠቀሷቸዋሉ ከቻይና አፍሪካ ግንኙነት አንጻር እርስዎ ምን አዩ በዚህ ንግግር ውስጥ አንደኛ ዲቴል የሆነ በታሪክ የተመሰረተ መንፈሳዊን ሁሉ ጨምሮ

የአፍሪካና ና የቻይናን መንፈሳዊ ና ስልጣን ተንተርሶ የተደረገ ትልቅ ትልቅ ታሪካዊ ንግግር ነው። የጠቅላይ ሚኒስተር ሊ ና ቡዱናቸው እንዲሁም የቻይና ኩባንያዎች በተለይ ደግሞ የግል ኩባንያዎች ዋናው በንግድና በኢኮኖሚ ላይ ያተኮረ ስድስት ታላላቅ ማኒፌስቶ ነው ዛሬ ያቀረቡት። ለይሄ ስድስቱ ነጥቦች ምንትናቸው? አንደኛ አፍሪካ ኢንዱስትሪላይዝ መሆን እንዳለባት አለም ሁሉ ስላመነ

አፍሪካኖችም ህልማቸው ስለሆነ እሱን ለመርዳት ለማገዝ በገንዘብ፣ በሙያ እንዲሁም የከሰሩትን የቻይና ፋብሪካዎች ወደ አፍሪካ ለማድረግ ቃል ገብቷል። ሁለተኛው

በመሆና ውስጥ የከሰሩትን አፍሪካ መርተው እንዲሰሩ ነው። ቻይና ኮምፕተቲቭ ያልሆኑትን ተወዳዳሪ ያልሆኑትን ኩባንያዎች ወደ አፍሪካ እንዲገቡና ና ስራፈት እንዲፈጥሩ በጨርቃጨርቅ በቆዳ በእነዚህ የመሳሰሉ የሸቀጥ እቃዎች ላይ እነሱን ለማሸጋገር እንደ ዋና ዓላማ አድርገን እናሸጋግራለን። ና ዝግጁን እንምለው አክቲቭ የሆነ ኢንቮልቭመንት እንደዚህ አይነት ምል ሌላ ልማታዊ መንግስት ጋር አይችም አላቅም። ሁለተኛው የማዕበላዊ ኢንቨስትመንት ገንዘቡ ላይ ነው።

ዋናው አፍሪካ ላላት የሰው ኃይል እጥረት ላይ በተለይ

ኢንቨስትመንት እሱ ለማሳደግ በሀያ ሀያ ወደ 400 ቢሊዮን ንግዱ ወደ 400 ቢሊዮን ደረጃ እንዲደርስ በጥፍ አድርጎ ማለት ነው። ወደ 400 ለማድረግ እሱን ታርጌት ኢላማ አድርገዋል። ሁለተኛ የአፍሪካና የቻይና ልማት አካውንት ከሁለት ቢሊዮን ወደ አምስት ቢሊዮን ለማሳደግ፣ በተጨማሪ ደግሞ ከዚህ ጋር ተያይዘው የፕራይቬት ሴክተሮች ሁሉ የበለጠ ኢንቨስት እንዲያደርጉ እናደርጋለን ነው ሁለተኛው።

ሶስተኛው ነጥብ የድህነት ቅነሳ ላይ ነው። በጤና፣ በትምህርት፣ በሕክምና ላይ እዚህ ላይ በገንዘብም ሆነ በሙያም ቢሆን እንደገ ደግሞ የቻይና ሐኪሞችና ባለሙያዎች መጥተው ለመርዳት ዝግጁ መሆናቸው ነው። አራተኛው እዚህ ላይ ለቆየሁትና ሶስተኛው ላይ አራተኛው ላይ ይሄዱልኛል። ለምሳሌ የቻይና መንግስት ከአፍሪካ ጋር ያለው ግንኙነት በንግድና በተለይ ከማዕድን ኤነርጂ ዘርፍ ላይ

የተመሰረተ ነበር። አሁን ግን በዜጎች ላይቭሊሁድ ላይ የዜጎችን ህይወት ማሻሻል በሚያስችሉ ዘርፎች ለመሰማራት አቅዷል። ትችቶችን

አፍ ለማዘጋት ነው ይሄን የሚያደርጉት፣ የሚልም አለ። ለዛ ምላሽ የሰጡበት ነው ማለት ይቻላል። ቀደም ብሎ የወጡ ሪፖርቶችን ስመለከት ነበር። ቻይና በጣም ሶፍስቲኬድ እየሆነ አሁን ንግግሩን ከሰማኸው የተናገሩት በዓለም ባንክ ደረጃ የመደቡት ገንዘብ፣ በአፍሪካ ሊቫት ባንክ ደግሞ ያስቀመጡት ገንዘብ፣ እነዚህ ሁሉ ወደ ድህነት ቅነሳ እንዲያመሩ እንደ ሌላዎቹ የምዕራብ አገራ ሁሉ የያዙትን ጨዋታ፣ እኩል ጨዋታ ጀምረዋል። ይሄ ሶሻል ሴክተር ላይ ለመረዳት በጤና በትምህርት፣ በህክምና

ኖርማል ነው። ዋነኛው ግን ይሄኛው አይደለም። ዋነኛው እንዳሉት ኢንዱስትሪላይዜሽኑን ለማገዝ ለመደገፍ በመዋለለማ ሚሆን፣ በሙያ ሚሆን፣ በገበያ ሚሆን እንስራ ነው። አራተኛው ልሂድና

ይባ አካባቢ ጥበቃና በክላሜት ቼንጅ ላይ ነው። እሱ ላይ ደግሞ እንፈሳ ያደረጉት ያጠና ያጠናከሩት በዓለም አቀፍ ደረጃ እንደ አንድ እንድነጋገር ነው የአፍሪካ ያላት በክላሜት ቼንጅ ላይ ያላትን አቋም ደግፈን አብረን እንሄዳለን ነው። ሀላፊነትም አለብን ለምን ታዳጊ አገሮች ስለሆነ ነው። የአፍሪካን አቋም እየደገፉ ለመቀጠል በዓለም የአየር ንብረት ስብሰባዎች ላይ በሙሉ ማለት ነው።

በሱ ላይ ዋናው እሱ ላይ ነው የአፍሪካኑ ደግሞ ቻይናን ለመደገፍ ቻይና ደግሞ አፍሪካ ለመደገፍ ይህንን ነው ፍንጭና ይሄ ያተኮሩበት አምስተኛው ህዝብ ለህዝብ ያሉት ነው

ህዝብ ለዚህ የምሉት በባህል በቲያትር በስዕል በሆነ በተጨማሪ ደግሞ ስኮላርሽፕ በመስጠት ወደ ብዙ ሺህ የሚቆጠሩ ተማሪዎች ለመስጠት ስኮላርሽፕ ለመንግስት ሰራ ደግሞ ስኮላርሽፕ ለመስጠት እና የበለጠ የአፍሪካ ተማሪዎች፣ ነጋዴዎች፣ ቱሪስቶች እንዲመጡ ለማበረታት አምስተኛው አላማቸው እሱ ነው። የመጨረሻው ደግሞ ያሉት በሰላምና በእርጋታ ተያዘ ከአፍሪካዊ ነገር ሰላምና ጸጥታ ላይ በተደረገው

በሚደረገው ርብርብ ላይ በዓለም አቀፍ ደረጃ በሀገር አቀፍም ከኤዩ አፍሪካ ጋር ሆነን እንተባበራለን፣ እንረዳለን፣ በገንዘብም በሰው ኃይልም እንደገና ደግሞ ስታንድ ባይ ፎርሱን ለማቋቋም ዝግጁን ብለው ነው። ትልቅ ስድስት አጀንዳ ይዞ ነው የመጡት።

እዚህ ላይ ይሄ አጠቃላይ ማዕቀፍ ነው እሳቸው ይፋ ያደረጉት፣ ወይስ እነዚህ በሙሉ በቅርቡ የሚተገበሩና አፍሪካውያንን ወዲያውኑ ተጠቃሚ የሚያደርጉ ናቸው? በእርስዎ ምን አዲስ ማዕቀፍ ባህሉ ለመጀመሪያ ጊዜ ነው ቻይና ኮሄረንትሊ በአንድ ማዕቀፍ

በተያያዘ ሎጂክሊ ፕሮግራም ያቀረቡት ይህ የሀያ ሰላሳ ዓመት ፕሮግራማችሁ ብሎ የተነሱበት ይመስላል። ይህ አዲሱ የፕራይመሪ ሊግ የመንግስት አሰራር ይመስለኛል። ከዚህ በፊት ቻይና አቋም አፍሪካ ላይ ያላትን አቋም በዓለም ላይ ግልጽ አድርጎ አይታወቅም። በምንድን ነው የምትለው? በብጣሽ ነው እዚህ የሚታየው ባቡር ይሰራሉ፣ መንገድ ይሰራሉ፣ እርዳታ ይሰጣሉ። አሁን ለመጀመሪያ ጊዜ ነው አንድ ወጥ የሆነው

የቀረበው ለሁላችን መዛሬት የተደረገው ንግግር እዚህ ላይ ከኢትዮጵያ አንጻር እናነጋገር እስቲ። ለምሳሌ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ካደረጉት ውይይት በኋላ ትናንት ወደ 18 የሚደርሱ ስምምነቶች ተፈራርመዋል እና በዚህ አሁን እርስዎ በገለጹት ማዕቀፍ ውስጥ የኢትዮጵያ ድርሻ ምን ይሆናል? ምን ያህል ተጠቃሚ ትሆናለች? አሁን የቻይናን አፍሪካ ላይ ያለው ብታይ እንደ ኢትዮጵያ በትልቅ ደረጃ ነው ያለው

ኢትዮጵያ መንግስት አክቲቪሊ ሆን ብሎ ከቻይና ጋር ያለውን ትስስርና መደጋገፍ እያጠናከር እያሰፋው ነው፣ በጥልቀትም በይዘትም በጥራትም። ከአፍሪካ ከኢትዮጵያ ቀጥሎ ያሉ እንግዲህ እንደ ሳውት አፍሪካ አሉ እንደ ኮንጎም ትልቅ ትልልቅ ፕሮጀክቶች አሉ እና የኢትዮጵያ ሁሉንም በናየው በጠቅላልም ላይ አይ ቲንክ ይመስለኛል የኢትዮጵያ ድርሻ

እኔ ወደ ከ ሃያ አምስት በላይ ሊሆን ይችላል ባይ ነኝ። በግምት 25 ከመቶ በግምት ለሚቀጥለው 2 ዓመታት ተጠቃሚ መሆን የሚችልና ዝግጁ የሆነ መንግስት መሆኑን ነው የሚያሳየው። እዚህ ላይ ለምሳሌ የቻይና መንግስት ቀደም ሲል ታላቁን የሕዳሴ ግድብ በተመለከተ የኤሌክትሪክ ማስተላለፊያውን ፈንድ ለማድረግ በገንዘብ ለመደገፍ ቃል ገብቶ ነበር ከአንድ ቢሊዮን

የአሜሪካን ዶላር በላይ ለመስጠት ና አንዱ የተነጋገሩበት እንግዲህ ምንጮች እንደሚሉት አንዱ የጠቅላይ ሚኒስትሮቹ ውይይት የነበረው በዚህ ላይ ያላቸውን ቁርጠኝነት እንዲያሳዩ ገንዘቡ እንዲለቀቅ የሚሉ አይነት ነገሮች። ምክንያቱም በግብጽ በኩል ሎቢ ይደረግ ነበር። ግብጾች ያንን ገንዘብ ቻይናዎቹ እንዳይሰጡ ለኢትዮጵያ የማሳመን ስራ ሲሰሩ ቆይተዋል ይባላል። ና እንደዚህ እንደዚህ አይነት ነገሮች በተመለከተ ምን አስተያየት አሉት እርሶ እኔ በዚህ ዝብን በተፈረሙት ዝርዝር ጉዳዩ ስለማላውቀው በዚህ ጉዳይ ምንም በማላውቀው ጉዳዩ

ሐሳብ ልሰጥ አልችልም እና ምንም መረጃውም የሰማሁት ነገር የለም። ግን በአጠቃላይ ለኢትዮጵያ ውስጥ ላሉ የግድብ ስራ ላይ የግድቡን ማሳለፍን ለመደገፍ ኩባንያዎቻቸውም ገንዘባቸው ሁሉ ዝግጁ መሆናቸውን ግልጽ ነው። ወደ ኋላ የሚሉም አይመስለኝም ቻይናዎቹ

ይመስለኛል አንዳንድ ሰው የደገፈ የጠበቀው ለምሳሌ ዛሬ ጠቅላይ ሚኒስትሩ መጥተው ይሄን ያህል ቢሊዮን ዶላር እንሰጣለን በእርዳታ ይሄን ያህል ሚሊዮን ዶላር በብድር እንዲሉ ነበረ። እርስዎ እያሉኝ ያሉት እነኚህ ስድስት ማዕቀፎች ምናልባትም በብር ደረጃ በቁጥር በፊገር ከሚገልጹት በላይ ዋጋ ያላቸው ናቸው። ለአፍሪካ ፋይዳቸው የበለጠ ነው። ምንድነው አሁን ከቻኖቹ አንዳንዱ እንዳነገርኳቸው ጠቅላይ ሚኒስትር ሊ አራት ሀገር ሊጎበኙ ነው። ኢትዮጵያን፣ ናይጄሪያን፣ አንጎላና ና ኬንያን።

እነዚህ አራት ነገር ውስጥ ስልሳ ስምምነት ሊፈርሙ ተዘጋጅቷል። የዚህ የስልሳ ስምምነት ፍርማው ዋጋው ተመኑ አልወጣለትም። ይሄ ነው ዋናው። በጣም ኤርሊ ነው ማለት ነው ዋጋ ተመን ለማስቀመጥ ለተፈረረሙ ጉዳዮች ግን፣ እነዚህ በጣም በብዙ ቢሊዮኖች የሚቆጠሩ መሆን አለባቸው። በፔትሮሊየም በእርሻና በፋብሪካ አካባቢ ነው የታሰበው ስልሳ ስምምነቱ።

በጣም ነው ማመሰግነው። በአሜሪካ ድምጽ ሬዲዮ አድማጮች ስም ስለጊዜበት አመሰግናሉ፣ እስክንድር። በኢትዮጵያ ያደረጉትን የሶስት ቀናት ጉብኝት ዛሬ ያጠናቀቁት የቻይናው ጠቅላይ ሚኒስትር ሊከቻ ከአቻቸው አቶ ሀይለማርያም ደሳሌ ጋር ካደረጉት ውይይት በኋላም አስራ ስምንት የትብብር ሰነዶችን ተፈራርመዋል። በስምምነቱ መሰረት ቻይና የባቡር ሐዲድንና የታላቁን የሕዳሴ ግድብ የማስተላለፊያ መስመር ግንባታን ጨምሮ የኢትዮጵያን አንዳንድ ታላላቅ ፕሮጀክቶች በገንዘብ እንደምትደግፍ የሀገሪቱ አምባሳደር ሺቻወያን ተናግረዋል።

ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮቻችን የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ በመግባት መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ለአሁኑ ፕሮግራሙን ከመራልን ከደሳሌ መኮንን ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።

This program has come to you from the Voice of America, Washington.